ይህ ሊሰጥ የታሰበው እርዳታ በኤርትራ ወጣቶች ለስደት የሚዳረጉባቸውን ችግሮች ለመቅረፍ ያስችላሉ ተብለው ከታሰቡት እቅዶች አንዱ እንደሆነ ኮሚሽነር ሚሚካ በመግለጫቸው አስታውቀዋል። የኮሚሽኑ ቃል አቀባይ ሚስተር አሌክሳንደር ፖላክ ሕብረቱ ለኤርትራ ሊሰጥ ያሰበውን የልማት እርዳታና የኮሚሽነር ሚሚካን መግለጫ በሚመለከት ለዶቼቬሌ ሲያብራሩ ለኤርትራ ሊሰጥ የታሰበው የ200 ሚሊዮን ዩሮ የልማት እርዳታ ከአውሮፓ የልማት ፈንድ የሚገኝ ነው። ዓላማውም የማህበራዊና ኢኮኖሚ ልማቶችን በመደገፍ ስራ ለመፍጠርና የህዝቡ ኑሮ እንዲሻሻል ለመርዳት ነው በማለት ገንዘቡ የሚላከውም በመንግስት በኩል ሳይሆን በቀጥታ ለህዝቡ ሊደርስ በሚችልባቸው ዘዴዎች ነው ብለዋል። በዚህ የልማት እርዳታም አሉ ቃል አቀባዩ በዚህ የልማት እርዳታ ፍላጎታችን በአደገኛ ሁኔታ አገራቸውን ለቀው በገፍ ለሚወጡት አማራጭ መስጠት ነው በማለት በእርዳታው ላይ ከሚደረጉት ውይይቶች አንዱ የብሔራዊ ውትድርና ጉዳይ መሆኑንም አስታውቀዋል። ሚቀየዱ ውይይቶች አንዱ የሆነውና ይህ እርዳታም የተያያዘው በተለይ ማቆሚያ በሌለው የወታደራዊ አገልግሎት ፕሮግራም ሊወገድ የሚችልበት ሁኔታ ነው ብለዋል። የተባበሩት መንግሥታት ድርጅት በቅርቡ በኤርትራ ላይ ባቀረበው ጥናታዊ ዘገባ ኤርትራ መጠነ ሰፊ የሰብአዊ መብት ጥሰት የሚፈጸምባት ወጣቶች ማቆሚያ በሌለው ብሔራዊ ውትድርና እንዲያገለግሉ የሚገደዱባትና ፍጹማዊ አገዛዝ የሰፈነባት አገር መሆኗን በመጥቀስ በየወሩም ከዚችው አገር ሶስት ሺህ የሚደርሱ ወጣቶች እንደሚሰደዱ አስታውቆ ነበር። የአውሮፓ ሕብረት ከኤርትራ መንግስት ጋር የሚያደርገው የልማት ትብብር ይህንን የመንግስታቱ ድርጅትን ዘገባ ችላ የሚል አይሆንም ወይ በማለት ለቀረበው ጥያቄ ሚስተር አሌክሳንደር ሲመልሱ በፍጹም አይደለም ምክንያቱም የእርዳታ ፕሮግራሞቻችን ማዕከላዊነት ያላቸው ናቸው እንቆጣጠራለን ገንዘቡ የሚሄድበትንና የሚደርስበትንም እናውቃለን ስለዚህ የልማት እርዳታው የመንግስታቱ ድርጅትን ዘገባ ከግምት ውስጥ ያላስገባ አይደለም ማለት እርዳታውና ግንኙነቱ እንደውም ሁኔታዎች እንዲሻሻሉ ጫና ሊፈጥር ይችላል ብለዋል። የፕሬዝዳንት ኢሳያስ መንግስት የውጭ የልማት እርዳታን ለመቀበልና ለመተባበር ፈቃደኛ እንዳልነበር ሲገለጽ የቆየ ሲሆን አሁን ግን ለመተባበርና እርዳታ ለመቀበል እንዲሁም ከዓለም አቀፉ ህብረተሰብ ጋር አብሮ ለመስራት ፍላጎት በማሳየቱ ይህ የአውሮፓ ህብረት የልማት እርዳታ ፕሮግራም እንደታቀደ የህብረቱ ምንጮች ይገልጻሉ። ከዚህ እርዳታ በተጨማሪ የአውሮፓ ኮሚሽን በተለይ የአፍሪካ ወጣቶች ለስደት የሚዳረጉባቸውን ችግሮች ለመቅረፍ ለአፍሪካ ቀንድ ለሳህልና ለሰሜን አፍሪካ ሀገሮች እመድ ባለው ካለው 1.8 ቢሊዮን ዩሮ ኤርትራም ጠቀም ያለ ገንዘብ ልታገኝ እንደምትችል ይጠበቃል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።